እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው መልእክቴ በዚህ በአንደኛ ዮሐንስ ምዕራፍ ሁለት ላይ ከቁጥር አስራ ስምንት እስከ አስራ ዘጠኝ ላይ በሁለቱ ቁጥሮች ላይ የተመሰረተ ነው እና እንደዚህ የሚል ርዕስ አለው የመጨረሻው ሰዓት ክስተቶች የሚል ርዕስ አለው እና የመጨረሻው ሰዓት ክስተቶች የመጨረሻው ጊዜ ክስተቶች ተብለው የተጠቀሱትን እንመለከታለን። እንደምታውቁት በዚህ በአንደኛ ዮሐንስ ላይ ባለፉት ጊዜ በተከታታይ እያየን ያለነው ይሄ የአንደኛ ዮሐንስ መልእክት ለክርስቲያኖች በጣም አስፈላጊ ነው። የተጻፈው ለክርስቲያኖች ነው፣ ለእኛ ነው። ግን ውስጡ በጣም ብዙ ቻሌንጂንግ የሆኑ ትምህርቶች አሉበት። እና ቁጥር 18 እና 19ን አንብቤ አንዳንድ ነገሮች እናገርና በቀጥታ ወደዚህ ወደ መልእክቱ እሄዳለሁ እንደምታዩት ቁጥር 18 እንደዚህ ነው የሚለው ልጆች ሆይ የመጨረሻው ሰዓት ነው የክርስቶስ ተቃዋሚ እንደሚመጣ እንደሰማችሁ አሁንም እንኳን ብዙ የክርስቶስ ተቃዋሚዎች አሉ በዚህም የመጨረሻው ሰዓት እንደሆነ እናውቃለን ቁጥር 19 እነሱም ከእኛ ዘንድ ወጡ ነገር ግን ከኛ ዘንድ አልነበሩም። እነሱ ከኛ ዘንድ ሆነው የነበሩ ቢሆን ኖሮ ያለምንም ጥርጥር ከኛ ጋር ይቀጥሉ ነበር። እነሱ ግን ወጡ። ያም እነሱ ሁሉም ከኛ ዘንድ እንዳልነበሩ እንዲገለጥ ነው እያለ ይቀጥላል። በጣም የሚገርም ነው። ባለፈው ሳምንት ያየኑ በቤተ ክርስቲያን ውስጥ የተለያየ የእምነት ደረጃ ያላቸው ሰዎች አሉ፣ ሕፃናት ቀጥሎ ወደ ላይ ከፍ ብሎ አባቶች፣ ቀጥሎ ደግሞ ጎበዞች። እነዚህ የእድሜ ልዩነት ሳይሆን በጌታ የመሆን የእምነት ደረጃ ልዩነት እንደሆነ እና ያንን ከተናገረ በኋላ ዮሐንስ በጌታ በመንፈስ ቅዱስ ሆኖ እነዚህ ሶስቱም የተለያየ መልእክት ተጽፎላቸዋል ትዚላችሁ እንደሆነ ከዛ የተለያየ መልእክት ከተጻፈላቸው በኋላ ለሶስቱም ደግሞ አጠቃላይ መልእክትን በዓለም ወይም በዓለም ያሉትን አትውደዱ በማለት እንደቀጠለ ቁጥር 15፣ 16 እና 17 ላይ አይተናል። አሁን 18 ላይ ሲመጣ እንደገና ልጆች ሆይ ብሎ በማንሳት በዓለም አሁን አማኞች ያሉበትን ሰዓት ያኔም አሁንም ያለንበትን ሰዓት እየተናገረን ያለው እና ቁጥር 18ን እንደምታዩት ልጆች ሆይ የመጨረሻ ሰዓት ነው ብሎ ነው የሚናገረው እና አሁን የመጀመሪያ ነጥቤ ያለንበት ሰዓት መግለጫ ምን እንደሆነ እንድናስተውል ነው። ያለንበት ሰዓት ምን አይነት ሰዓት ነው? አሁን እኛ ያለንበት ጊዜ ማለት ነው። አሁን የእግዚአብሔር ቃል በትክክል በጣም በግልጽ በጣም ፕሪሳይስ በሆነ መንገድ ነው የእግዚአብሔር ቃል የቀረበው ምክንያቱም ስህተት የሌለበት መንፈስ ቅዱስ ነው ቃሉን የገለጠው እና ያለንበት ሰዓት ምን አይነት ሰዓት እንደሆነ አማኞች በሙሉ በተለይ ልጆች ተብሎ ደግሞ ሁላችንም አማኞች እንድናውቅ ነው የሚናገረው። ባለፈው ሁለት ነገሮች ለልጆች ተጽፎ ነበር፣ ኃጢአታችሁ ይቅር ተብሎላቸዋል፣ አብን አውቃችሁታል ተብሎ ተጽፎላቸው ነበር። አባቶችም ከመጀመሪያ የነበረውን አውቃችኋል ተብሎ ተጽፎላቸው ነበር። ጎበዞች ደግሞ ክፉን አሸንፋችኋል፣ ደግሞም የእግዚአብሔር ቃል በእናንተ ውስጥ ይኖራል፣ ደግሞም እናንተ ብርቶች ናችሁ ተብሎ ተጽፎላቸው ነበር። ግን ለሁሉም ዓለምን ወይም በዓለም ያሉትን አትውደዱ ብሎ ተናግሮ ቁጥር 17 ላይ ሲመጣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን እሱ ለዘላለም ይኖራል ብሎ ይሄ ዓለም አሁን የምናየው አለም አንድ ቀን እንደሚያልፍ ሀሳብን ፈንጠቅ አድርጎ ነው ቁጥር 17 የደመደመው። አሁን ያ የተፈነጠቀው ሀሳብ በደንብ እየጎላ ያለው ቁጥር 18 ላይ ነው እና ልጆችን አንስቶ እኔ ልጆች ሆይ የሚለው እዚህ ጋር ያለው ሌሎችንም የሚያጠቃልል እንደሆነ ነው የማምነው። ልጆች ሆይ ብሎ እነዚህ በአዳዲሶቹ ስም ገና ባልጠነከሩት አማኞች ስም ዓለምን ለመውደድ ከቆዩት ይልቅ ከሚፈተኑት አማኞች ጀምሮ ምንድን ያለው የመጨረሻው ሰዓት ነው ብሎ ነው የሚናገረው። ልጆች ሆይ የመጨረሻው ሰዓት ነው፣ በልዩ ልዩ ፈተና ልትፈተኑ ትችላላችሁ። ገና በክርስትና ሀለ ሀውስ ስላላችሁ ግን ማወቅ ያለባችሁ የመጨረሻው ሰዓት ነው። አባቶችም ጎበዞችም ይሄ የመጨረሻው ሰዓት የሚለው ሰዓት ምንድን ነው የሚለውን ነገር ግን ማሰብ ጥሩ ነው። የመጨረሻው ሰዓት የመጽሐፍ ቅዱስ አንዱና ዋና ቲም ነው። ቲም ወይም ደግሞ ዋና ሀሳብ ነው። የመጨረሻው ሰዓት ጌታ ኢየሱስ ክርስቶስ ስለ መጨረሻው ሰዓት ተናግሯል። በብሉይ ኪዳን ስለ መጨረሻው ሰዓት ተነግሯል። እኛ ያለነው የመጨረሻው ሰዓት ከተጀመረ ጊዜ ጀምሮ ነው ያለነው። ታውቃላችሁ በክርስትና እምነት የመጨረሻው ሰዓት የተጀመረው ጌታ ኢየሱስ ክርስቶስ ሞቶ ከሞት ተነስቶ ካረገ በኋላ ነው። አሁን እኛ ያለነው በሙሉ በመጨረሻው ሰዓት ውስጥ ነው። ይሄ የመጨረሻው ሰዓት መቼ እንደሚያበቃ እና እንደሚደመደም ማንም አያውቅም፣ ግን ያለነው የመጨረሻው ሰዓት ውስጥ ነው። ስለዚህ ይህን ማወቅ በጣም ጥሩ ነው እና ይሄ የመጨረሻው ሰዓት ይቺ ዓለምና ነገሮቿ ሁሉ ምን የሚያደርጉባት ነው? ምን የሚያደርጉበት ሰዓት ነው? የሚያከትሙበት ሰዓት ነው። የሚያከትሙበት ጊዜ ነው። ሁሉ ነገር የዓለም ታሪክ የሚያበቃበት ጊዜ ነው። ይሄ የመጨረሻው ሰዓት። ጥቅሶችን እያሳየሁ አሳያችኋለሁ። በወንጌሎች ውስጥ ትልቅ ትኩረት፣ በመልእክቶችም ውስጥ ታላላቅ ማሳሰቢያዎች ተሰጥተውበታል። አሁን የማንብላች የምንካፈለው መልእክት በተከታታይ መልእክት ነው። የዮሐንስ መልእክት ነው። ይሄ የዮሐንስ መልእክት፣ የአንደኛ ዮሐንስ መልእክት ልክ መልእክቱ ሲጀመር፣ ሌሎች ትርጉሞች ላይ የሌሉ አጻጻፍ ተጽፎበታል። ለምሳሌ ያዕቆብ መልእክትን ብትመለከቱ ጠቅላላ መልእክት ነው የሚለው ለተወሰነ ቤተክርስቲያን፣ ለቆሮንቶስ ወይ አይነት አይደለም። የጴጥሮስም መልእክት ልክ እንደዚሁ ነው ጠቅላላ መልእክት ነው የሚለው። ሌሎች ትርጉሞች ላይ እንደዛ አልተጻፈም። የግሪኩ የግሪኩን ተከትለው ስላልጻፉት አንደኛው ዮሐንስም ላይ ስትመጡ ጠቅላላ መልእክት ነው ጀነራል ፒስልስ ነው የሚባሉት ለተወሰኑ ሰዎች ሳይሆን ለጠቅላላ ለዩኒቨርሳል ቸርች የተጻፈ ነው ማለት። ሌሎቹም ለሁላችንም የተጻፉ አይደሉም ማለት ሳይሆን፣ ግን በተለይ እንደዚህ ተብለው ነው እነዚህ የተጻፉት። ስለዚህ ይሄ የመጨረሻው ሰዓት ትኩረት የጠቅላላ መልእክቶችም የጳውሎስ መልእክቶችም የይሁዳ መልእክትም የራእይም የማቴዎስ የሉቃስ የማርቆስ የዮሐንስ ወንጌልም የሐዋርያ ስራ መልእክት ጭምር ነው። ይሄ የሙሉ መጽሐፍ ቅዱስ መልክት ጭምር ነው። ትኩረት ነው፣ የመጨረሻው ሰዓት ነው። የመጨረሻው ሰዓት ኃጢአተኞች የሚቀጡበት ሰዓት ነው ጻድቃን ወደ አምላካቸው በረከት የሚገቡበት ለዘላለም እኛ ከእግዚአብሔር ጋር እውነተኛ አማኞች ስንገባ እውነተኛ ያልሆኑ አማኞች አስመሳዮች፣ እና ጌታ ኢየሱስም በእውነት ያልተከተሉ ለመጨረሻ ሲኦል የሚሄዱበት ሰዓት ነው። ይሄ የመጨረሻው ሰዓት ይሄንን ነው የሚያሳየው። ተመልከቱ፣ በኋላም እናገርበታለሁ የመጨረሻ ተብሎ ምንድን ነው የተባለው? ሰዓት ነው የተባለው። የመጨረሻ ጊዜ የመጨረሻ ወር የመጨረሻ ዓመት አይደለም የሚለው የመጨረሻ ሰዓት ነው። ከቀንም ምን የሆነ ነው ያነሰ ነው አባባሉ። ስለዚህ እንደዚህ የቃሎችን ትክክለኛ ትርጉም መመልከትና ማወቅ በጣም ጠቃሚ ነው። የሚቀጥለው ስላይዴ ላይ ማሳያችሁ የመጨረሻው ሰዓት ምልክቶች ምንድን ናቸው? አሁን ይሄ አንደኛ ዮሐንስ ምዕራፍ ሁለት ላይ ቁጥር 18ት ላይ ነው። አሁን እየጀመር ነው። 18ና 19ኝን ብቻ ነው ዛሬ የምናየው። ምክንያቱም ሰፊ ሀሳብ ስለሆነ ሮጬ መሄድ የለብኝም ወደ ሌሎቹ ብዬ አስቤ ነው እና ቁጥር 18ን ስታየው፣ ልጆች ሆይ የመጨረሻው ሰዓት ነው። የክርስቶስ ተቃዋሚ እንደሚመጣ እንደሰማችሁ፣ አሁንም እንኳ ብዙ የክርስቶስ ተቃዋሚዎች አሉ። በዚህም የመጨረሻው ሰዓት እንደሆነ እናውቃለን። ይላል የመጨረሻው ሰዓት ምልክት ምንድን ነው? የመጨረሻው ሰዓት ሲመጣ የመጨረሻው ሰዓት መሆኑን የምናውቅበት ምልክት ምንድን ነው? እዚህ ጋር አንድ ሶስት ነጥቦች በሁለት በሶስት ስላይድ ላይ የምናያቸው አሉ። የመጀመሪያው የመጨረሻው ሰዓት ምልክት የሆነው የክርስቶስ ተቃዋሚ እንደሚመጣ ሰምታቸዋል። አሁን ተመልከቱ። የክርስቶስ ተቃዋሚ የሚባል አንድ ራሱን የቻለ የሚመጣ አካል አለ፣ የክርስቶስ ተቃዋሚ። ይሄ የክርስቶስ ተቃዋሚ ጌታ ኢየሱስ ክርስቶስንና የጌታ ኢየሱስ ክርስቶስን አማኞች የሚቃወም አካል ነው። በእርግጥ በተለያየ መንገድ ነው የሚመጣው። በፖለቲካ መንገድ ይመጣል፣ በፍልስፍና መንገድ ይመጣል፣ በሃይማኖት መንገድ ይመጣል። ግን በአንድ ሰው ተወክሎ ነው ይሄ የክርስቶስ ተቃዋሚ የሚመጣው በአንድ ሰው ተወክሎ በጣም ብዙ ሚሊዮን ቢሊዮን ሰዎች የሚከተሉት ሰው ሆኖ ነው የሚመጣው። የመጨረሻው ሰዓት ነው። የክርስቶስ ተቃዋሚ እንደሚመጣ ሰምታችኋል። ዮሐንስ በመንፈስ ቅዱስ ሆኖ የሚናገረው የክርስቶስ ተቃዋሚ የሚባል አንድ እንቅስቃሴ የሚመራ አካል ይመጣል። ያንን ሰምታችኋል። ሰምታችኋል። አሁን አስተምረናችኋል የክርስትና ሀለ ሀይ ሀለ ሀላይ ኤቢሲ እንደሚባለው አስተምረናቸዋል። ይህንን በደንብ ለመረዳት እኔ በቀጥታ መሄድ የምፈልገው ሁለተኛ ተሰሎንቄ ላይ ነው። እናንተ በዚህ ዘመን ያለውን አጠቃላይ እንቅስቃሴ ለመመዘንና ለመመርመር ደግሞም በእውነት ለመቆም የምትፈልጉ ከሆነ ሁለተኛ ተሰሎንቄን ከአንድ እስከ መጨረሻው በደንብ ማወቅ አለባችሁ። አሁን ሐዋርያው ቅዱስ ጳውሎስ ሁለተኛ ተሰሎንቄ ላይ ምዕራፍ ሁለት ላይ ሲጀምር፣ ወንድሞች ሆይ አሁን በጌታችን በኢየሱስ ክርስቶስ መምጣትና ወደ እሱም አብረን በመሰብሰባችን እንለምናችኋለን፣ ያም ከእኛ እንደሚመጣ በመልእክት ወይም በመንፈስ ወይም በቃል የክርስቶስ ቀን ቀርቧል ብላችሁ በአይምሯችሁ ቶሎ እንዳትናወጡ ወይም እንዳትቸገሩ ነው ብሎ ማንም ሰው በምንም መንገድ አያታላችሁ። ምክንያቱም በመጀመሪያ ክህደቱ ሳይመጣ ያ የኃጢአት ሰው የጥፋት ልጅ ሳይገለጥ ያ ቀን አይመጣም እና አሁን ተመልከቱ። ያ ቀን የተባለው የመጨረሻው ቀን ነው። አሁን ያ ቀን የመጨረሻው ቀን የሚመጣው ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ነው። አሁን ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የኃጢአት ሰው የክህደት ሰው የጥፋት ልጅ ይገለጣል ብሎ ነው የሚናገረው። ይህ የመጨረሻው ቀን ላይ የሚገለጥ ነገር አለ። አሁን ቁጥር አራት ላይ ስትመጡ እሱ አምላክ ተብሎ ከሚጠራው ሁሉና ወይም ከሚመለከው በላይ ራሱን ከፍ የሚያደርገው ተቃዋሚው ነው፣ የክርስቶስ ተቃዋሚ እንደዚሁም፣ እሱ በእግዚአብሔር ቤተ መቅደስ ውስጥ እንደ አምላክ ይቀመጣል። እኔ ነኝ አምላክ ይላል። ራሱንም አምላክ እንደሆነ ያሳያል። አሁን ቁጥር አምስት ላይ ጳውሎስ ለተሰሎንቄ ሰዎች ሲናገር ገና ከእናንተ ጋር በነበርኩ ጊዜ እነዚህን ነገሮች ለእናንተ እንደተናገርኩ አታስታውሱም? ምን ነግሬያችኋለሁ እኮ። አሁን ዮሐንስም እዚህ ጋር የሚለው የክርስቶስ ተቃዋሚ እንደሚመጣ ሰምታችኋል። ለተሰሎንቄም ሰዎች በደንብ ትምህርት ተሰጥቷቸዋል። አሁን ቤተ ክርስቲያን ስለ ጌታ ኢየሱስ ክርስቶስ መምጣት ብዙ ጊዜ በግልጥ ትምህርት ተሰጥቶ አይታወቅም። ግን ድሮ ደንበኛ ትምህርት ይሰጥ እንደነበረ ነው። ተመልከቱ። አሁን ገና ከእናንተ ጋር በነበርኩ ጊዜ አታስታውስም ወይ ይህ እንደነገርኳችሁ? ስለዚህ ቁጥር ስድስት እሱም በራሱ ጊዜ እንዲገለጥ አሁን አማን እንደሚከለክለው እናንተ ታውቃላችሁ። የአመፅ ሚስጥር እየሰራ ነውና፣ አሁን የሚከለክለው እሱ ብቻ ይከለክለዋል። ይህም እሱ ከመንገድ እስኪወገድ ነው ብሎ ቁጥር ስምንት ከዛም ጌታ ሲመጣ እሱ መጥቶ ጌታ ይመጣል በአፉ መንፈስ የሚያጠፋው በእሱም መምጣት መገለጥ የሚሽረው ያ አመፀኛው ይገለጣል። አያችሁ፣ እዚህ ዮሐንስ ላይ የተገለጠው የክርስቶስ ተቃዋሚ እንደሚመጣ ሰምታችኋል ብሎ ይናገርና፣ አሁን አሁንም አሁንም በጣም ብዙ የክርስቶስ ተቃዋሚዎች አሉ እያለ ነው የሚናገረው። መጣበታለሁ ቁጥር ዘጠኝ ላይ የክርስቶስ ተቃዋሚ እንዴት ነው የሚመጣው የሚለውን ነገር ነው አሁን እዚህ ጋር ለመናገር እነዚህን ሁሉ ያነበብኩት እና ቁጥር ዘጠኝ ላይ የእሱ መምጣት እንዴት ነው በደንብ ተመልከቱ። ይሄ ይሄ ካልገባን በጣም በብዙ እንሸወዳለን። ቁጥር ዘጠኝ የእሱ መምጣት አንደኛ በሰይጣን አሰራር፣ በኃይል ሁሉ፣ በምልክቶችና በሐሰተኛ ተአምራቶች ነው እሱ ሲመጣ የሚገለጥበት። አመጣጡ በሰይጣን አሰራር በኃይል በምልክቶች ተመልከቱ፣ በሐሰተኛ ተአምራቶች ነው። እንደዚህ አይነት ነገሮች እየተገለጠ ነው የሚመጣው። እኔ አርብ አርብ አስተምራለሁ እዚህ በሬዲዮ እና አንዳንድ ጊዜ ጥያቄ የአንድ ሰዓት ተኩል ጊዜ ነው። አንድ ሰዓት አስተምርና ጥያቄ ጊዜ ነው 30ውን ደቂቃ የምሰጠው እና የሚገርም የሚገርም ጥያቄ ይቀርብልኛል እና አንዱ ጥያቄ በቅርብ የቀረበልኝ ጥያቄ በቤተ ክርስቲያን ውስጥ ቃል አወጣለሁ የሚሉ ሰዎች አሉ። አሁን ቃል አወጣባለሁ፣ ቃል አወጣብሻለሁ የሚሉ አሉ። እና ይሄ ነገር ይሄን ቃል የሚያመጡት ከእግዚአብሔር ነው ወይስ ከራሳቸው ነው ብሎ ጠየቀኝ ሰውዬው። አይ ከእግዚአብሔር ከሆነ ያው ቃል አወጣለሁ ከእግዚአብሔር ላይ ብለው ካሉ ስፔሲፊክ ካደረጉት ከእግዚአብሔር ነው ማለት ነው ግን ቃል አወጣለሁ የሚሉት ዝም ብሎ ከራሳቸው ከሆነ ከእግዚአብሔር አይደለም ማለት ነው ይሄ ሁለት ነው መመዘኛው ከእግዚአብሔር ቃል ላይ ቃል አወጣባችኋለሁ ካሉ ኦኬ ልክ ነው ከእግዚአብሔር ቃል ላይ ግን ዝም ብሎ ቃል አወጣብሃለሁ አንተም በቃ ትባረካለህ ብዬ ቃል አወጣብሃለሁ ካለ ይሄ ውሸት ነው የእግዚአብሔር አይደለም እና እነዚህ ሰዎች እግዚአብሔርን በትክክል አይወክሉም ታያላችሁ። እዚህ ቁጥር ዘጠኝ ላይ ተጽፏል። የእሱ መምጣት በሰይጣን አሰራር በሀይል ሁሉ በምልክቶች፣ በሐሰተኛ ተአምራቶች ነው። ልክ እንደዚህ የሚሉ ሰዎች ይፈልቃሉ። በሚጠፉት በእነሱም በአመፅ ሁሉ መታለል ነው። ምክንያቱም እነሱ እንዲድኑ የእውነትን ፍቅር አልተቀበሉምና፣ በኋላ እመጣበታለሁ። በዚህም ምክንያት እነሱ ሀሰትን እንዲያምኑ እግዚአብሔር የሀሰትን አሰራር ይልክባቸዋል ይላል። በጣም የሚገርም አስደናቂ ነገር ነው ይሄ። ያ ቀን ሲመጣ ያ ሰዓት ሲመጣ ይሄ የክርስቶስ ተቃዋሚ የሆነው የሚገለጥበት መገለጡ በሰይጣን አሰራር ነው፣ በሀይል ነው፣ በምልክቶችና በሐሰተኛ ተአምራቶች ነው። ይደረጋሉ የሚባሉት ተአምራቶች ሁሉ ሀሰተኞች ናቸው፣ ሀሰተኛ ናቸው። እውነት አይደሉም። በአይናችን ፊት እውነት ሊመስሉን ይችላሉ። ከዚህ ጉባኤ ውስጥ ሞቅ ብሎን ስንወጣ የሉም፣ የሉም፣ ራሳቸው የሉም። ምክንያቱም ሀሰት ስለሆኑ፣ ስለዚህ እንደዚህ ነው የሚመጣው ይልና ግን፣ ይሄ የክርስቶስ ተቃዋሚው ሲመጣ ይገርማቸዋል። የሚጠፉትን በአመፅ ያታልላቸዋል። የሚጠፉትን አይምሯቸው ምን ያደርጋል? ያጥባል። እጥብ ነው የሚያደርገው ልክ ነገር እውነት ነው የሚመስላቸው ሰዎች እዚህ ውስጥ ያሉ ሰዎች እሱ የሚናገረው ነገር እውነት። ስለዚህ አይምሯቸው ይታጠባል። ናዝሬት፣ አዲስ አበባ ልዩ ልዩ ቦታ የሆኑ ነገሮች ነበሩ። ከዚህ ከደቡብ አፍሪካ አካባቢ መጥተው ቤቱ በሙሉ ወርቅ ይፈስበታል ተብሎ ሰዎች ወርቅ ዘነበብን እያሉ አንዳንድ ሰዎች ፊትሽ ላይ ወርቅ ያለው ወርቅ ተብለ ጭልጮብሻል ምናምን ምናምን ብለው ሲወጡ የለም ውሸት፣ ውሸት ነው። የሚጠፉትን ሰዎች በአመፅ ያታልላቸዋል። የክርስቶስ ተቃዋሚ በዓለማችን ላይ ታላቅ ክህደትን ያቀጣጥላል፣ ያነሳሳል፣ ሰዎችን ወደ ክህደት ይመራል። ኃጢአትን አመፅን በይፋ ያራምዳል፣ ጥፋትና እልቂትን ያባብሳል። ይሄ የመጨረሻው ሰዓት ምልክት ነው። አሁን አንዳንድ ሀገሮች ውስጥ ይሄ የመጨረሻው ሰዓት ምልክት በምን እዚህ ሀገር ስታብሊሽድ የሆነ የፖለቲካ አለ ይባላል አይደል? ልክ እንደዛ በፖለቲካ ሲስተምም የሚመጣ እንቅስቃሴ ነው የመጨረሻው ሰዓት ምልክት። አንዳንዴ ብቅ ይላል፣ አንዳንዴ ክስም ይላል፣ አንዳንዴ ብቅ ላል፣ አንዳንዴ ክስም ይላል። ግን እየቀጠለ እየቀጠለ ስርስሩን ይሄዳል። ምክንያቱም ጳውሎስ እዚህ ሁለተኛ ተሰሎንቄ ላይ እንደተናገረው የአመፅ ሚስጥር አሁን ምን እያደረገ ነው እየሰራ ነው ውስጥ ውስጥ የሚቀጥለው የዚህ ስላይድ የሚቀጥለው ነጥቤ የመጨረሻው ሰዓት ምልክቶች የመጨረሻው ሰዓት የመጀመሪያ ምልክት የሆነውን ጌታችን ኢየሱስ ክርስቶስ በሚገርም መንገድ በማቴዎስ ላይና በማርቆስ ላይ እንደሚከተሉው አስቀምጦታል። አሁን እነዚህን በደንብ ብታስተውሉ በጣም ይጠቅማል። አሁን ብዬ አስባለሁ እዚህ ኖቴ ላይ ስለጻፍኩት ማቴዎስ 24 ከቁጥር አራት እስከ አምስት ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። የመጨረሻው ሰዓት ምልክት ይሄ፣ የሐሰተኛው ክርስቶስ መምጣትን ሲናገር ኢየሱስም መልሶ ማንም እንዳያስታችሁ ተጠንቀቁ አላቸው። ብዙዎች እኔ ክርስቶስ ነኝ በማለት በእኔ ስም ይመጣሉና ብዙዎችንም ያስታሉ አለ። አሁን ቁጥር አራትና ቁጥር አምስት ነው ማቴዎስ 24 ጌታ ኢየሱስ የተናገረው የመጀመሪያው ምልክት ነው። ይሄ የመጀመሪያው የመጨረሻው ሰዓት ምልክት ነው። ብዙ ምልክቶች አሉ። ጌታ ኢየሱስ ሊመጣ ሲል የሚገለጡ ምልክቶች አሉ። ምድር ይንቀጠቀጣል፣ ጦርነት፣ የጦር ወሬ ትሰማላችሁ። በጣም ብዙ ምልክቶች አሉ፣ ግን ከነዛ ሁሉ መጀመሪያ የተገለጠው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ በማለት ይመጣሉ። የመጀመሪያው ምልክት ብዙዎች ክርስቶስ ነኝ ብለው በጌታ በኢየሱስ ስም መምጣታቸውና ብዙዎችን ማሳታቸው ነው። ሌላው ነው የሚቀጥለው፣ አሁን የምድር መንቀጥቀጡ፣ በሰማይ ምልክት መታየቱ፣ ጦርነት በጦርነት ላይ መሆኑ ያ ቀጥሎ ቀጥሎ ቀጥሎ የሚመጣ ነው። ግን የመጀመሪያው ነገር በስሜ እኔ ክርስቶስ ነኝ ብለው የሚመጡ አሉ። ልክ ጳውሎስ ልክ ሲመጣ አለ በሐሰተኛ ምልክት፣ በሰይጣን አሰራር፣ በሐሰተኛ ተአምራቶች እንደሚመጣ ጳውሎስ እንደተናገረው ጌታ ኢየሱስም የተናገረው እኔ ክርስቶስ ነኝ ብለው በእኔ ስም ነው የሚመጡት። የመጨረሻው ሰዓት ምልክት ነው። ክርስቶስ እኔ ነኝ ብለው የእኛን ክርስቶስን ክደው ራሳቸውን በሱ ቦታ እንዲመለኩ አድርገው ይመጣሉ እና ከዚህ በፊት እናንተ ብዙዎቻችሁ አልነበራችሁም። እዚህ ስናገር እኔ ኢትዮጵያ ውስጥ ሆኜ አንድ ትልቅ ኮንፍራንስ፣ ስቴዲየም ውስጥ ይካሄድ ነበር እና ትልቅ ኮንፍራንስ ነው፣ ስቴዲየም ውስጥ ነው። ያንን ኮንፍራንስ ያደራጁትን ሰዎች አውቃለሁ። ያንን ኮንፍራንስ ሲደራጅ ከአሜሪካ የተጠራ አንድ ሰው ነበር ሞሪስ ሴሩሎ የሚባል ሰው ነው። እዚህ የታወቀ ሰው ነው። አሁን የለም በህይወት ግን እዚህ አሜሪካ ውስጥ ሆኖ እንግዲህ ይፈውሳል፣ ትንቢት ይናገራል ተብሎ ነው ስቴዲየም ውስጥ የተጋበዘው እና ሞሪስ ሴሩሎ ግን እዚህ አሜሪካ ውስጥ ሆኖ መድረክ ላይ ሆኖ አሁን የምታዩት ሰው ሞሪስ ሴሩሎ አይደለም፣ እኔ ክርስቶስ ነኝ ብሎ የተናገረ ሰው ነው። እዚህ አሜሪካ ውስጥ በደንብ በዶክመንት በፊልም የእውነተኛ ማስረጃ ስላለኝ ነው የምናገረው። እንደዚህ የሚሉ ሰዎች አሉ፣ እኔ ክርስቶስ ነኝ ብለው የሚመጡ ግን፣ ይህን ሰውዬ ኢትዮጵያ ሲጋበዝ ፈዋሽ ነው ተብሎ ነው የተጋበዘው። በጣም ወንጌል ጥሩ ወንጌል ሰብኮ ሰዎችን ወደ ጌታ ያመጣል ተብሎ ነው የተጋበዘው። ግን ክርስቶስ ነኝ የሚል ሰው ነው። አፍሪካ ውስጥ አሉ፣ ክርስቶስ ነኝ የሚሉ። ኬንያ ያለፈው አመት ክርስቶስ ነኝ፣ እኔ ኢየሱስ ነኝ ብሎ የተገለጠ ሰው ነበረ። ይሄ እነዚህ የክርስቶስ ተቃዋሚዎች ናቸው። የክርስቶስ ተከታዮች ላይ ስደትን፣ መጠላትን፣ መገለልን በተቻለ መጠን ሰዎች ክርስቶስን እንዲክዱ የሚያስጨንቁ ሰዎች ናቸው። የሰይጣን መንፈስ ያስነሳቸው ሰዎች ናቸው። በተለይ የሐሰት ትንቢት፣ የሐሰት አሰራርን ያሳያሉ። እውነትን የማይወዱ ማስተዋል እና የመለየት ኃይል የሌላቸው እነሱን ይከተሏቸዋል በእነሱ ቁጥጥርና ባርነት ውስጥ ይወድቃሉ ስለዚህ ብዙ ሰዎች ትንቢት የሚነገርበት ቦታ መሄድ ነው ደስ የሚላቸው ፈውስ ያለበት ቦታ መሄድ ነው ደስ የሚላቸው እዛ ቦታ ላይ የሚሰሩት ደግሞ እንደዚህ አይነት ሰዎች እንደሆኑ እርግጥ ነው ማርቆስ ወንጌል ምዕራፍ 13 ላይ ቁጥር አራትና ስድስት ጌታ ኢየሱስ ክርስቶስ እንደዚሁ ልክ ማቴዎስ ላይ እንደተናገረው ነው የተናገረው። ላንብብላችሁ። ባግራውንዱ እንዴት ነው? ማርቆስ ወንጌል ምዕራፍ 13 ቁጥር አንድና ሁለት ላይ እና ሶስት ላይ ደቀ መዛሙርቱ ጌታ ኢየሱስ ደብረዘይት ተራራ ፊት ለፊት ተራራው ላይ ኢየሩሳሌም ከተማ ፊት ለፊት ደብረዘይት ተራራ ላይ ቁጭ ብሎ ደቀ መዛሙርቱ መጥተው ንገረን፣ እነዚህ ነገሮች መቼ ነው የሚሆኑት እና የዓለም መጨረሻ ምልክቱ ምንድን ነው ብለው ሲጠይቁት ጌታ ኢየሱስ ቁጥር ና ስድስት እስከ ስድስት ድረስ እንደዚህ አላቸው። ኢየሱስም ለእነሱ መልሶ ልክ ማቴዎስ 24 ላይ እንዳለው ማንም እንዳስታችሁ ተጠንቀቁ ይላቸው ጀመር እና ከዛ ምን አላቸው? ቁጥር አምስት እና ስድስት ላይ ምክንያቱም ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና፣ ብዙዎችንም ያስታሉ ይላል ታላችሁ አንድ እና ሁለት ሰዎች አይደሉም። ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉ። እኔ ክርስቶስ ነኝ፣ ቅድም አልኳቸው አይደል? እኔ ክርስቶስ ነኝ ያሉ ሰዎች ነበሩ፣ አሁንም አሉ፣ አሁንም አሉ፣ አሁንም አሉ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። አላማቸው ምንድን ነው? ብዙዎችን ምን ማድረግ ነው? ማሳት ነው፣ ብዙዎችን ያስታሉ። ስለዚህ የክርስቶስ ተቃዋሚ ሲመጣ እኔ ክርስቶስ ነኝ ብሎ ነው የሚመጣው እኔ ክርስቶስ ነኝ፣ እንደ ክርስቶስ ማድረግ እችላለሁ ብሎ ነው የሚመጣው። ኬንያ ውስጥ ያለፈው ዓመት እና ከዛ በፊት መንግስትም ራሱ እጅ አስገብቶ ነበር። እኔ ክርስቶስ ነኝ፣ ኢየሱስ ነኝ ብሎ የመጣው ሰውዬ ብዙ ትንቢት ተናግረዋል። ብዙ ነገር ለማድረግ ሞክሯል። ሁሉም ግን ውሸት ሆነው ተገኝቷል። እኔ ክርስቶስ ነኝ ብሎ የመጣው ሰውዬ። ስለዚህ የመጨረሻው ሰዓት ምልክት እየተፈጸመ ባለበት ዘመን ውስጥ ነው ያለ ነው ልጆች ሆይ አለና ዮሐንስ የመጨረሻው ሰዓት ነው ልጆች ሆይ የመጨረሻው ሰዓት ነው። ሶስተኛ ስላይድ አለኝ። የመጨረሻው ሰዓት ምልክት የሚለውን ስናገር እና በጣም ከፍተኛ የሆነ ማስተዋል ውስጥ እንድንገባ ያስፈልጋል። ቃሉ የሚለውን ማስተዋል አለብን። የመጨረሻው ሰዓት ነው፣ ዘመን አይደለም የሚለው፣ ወር አይደለም የሚለው፣ ዓመታት አይደለም የሚለው፣ ሰዓት ነው የሚለውና በጣም ቅርብ የሆነ ነገር ነው የሚናገረው እና ጌታችን ኢየሱስ ክርስቶስ ይመጣል። ከመምጣቱ በፊት ሰይጣን በጣም የሐሰት እንቅስቃሴና ስራ የክህደትን ስራ በተአምርና በክርስትና በክርስቶስ ስም በከፍተኛ ደረጃ ያደርጋል። አሁን አንድ ሀዝብ ነግራችሁ ትደነቃላችሁ። እዚህ ሀገር አንድ የተነሳ እንቅስቃሴ ነበረ፣ ፌዝ ሙቭመንት የሚባል ኢትዮጵያ ውስጥ አለ ተልእኮ ለትውልድ ምናምን የሚሉ እንቅስቃሴዎች ልዩ ልዩ ስም እየተሰጣቸው እነዚህ እንቅስቃሴዎች ውስጥ ዋናው አስተምህሮ ምንድን ነው? ሰው አምላክ ይሆናል የሚለው ትምህርት ነው። እኛ መንፈስ ነን፣ በስጋ ውስጥ ነው ያለነው እና መንፈስ ነን። ስለዚህ በስጋ ውስጥ ያለን መንፈሶች ነን እና መጨረሻችን ደግሞ አምላክ ሆኖ መገለጥ ነው የሚል ትምህርት ነው። ምን ያህል ተከታይ እንዳለው ታውቃላችሁ? ይሄ የፌዝ ሙቭመንት በጣም ብዙ አሁን ፕሮቴስታንት ቸርቾች የፌዝ ሙቭመንት አማኞች ውስጥ ውስጡን ኢንፊልትሬት አድርገውባቸዋል እና ምንድን ነው የነዚህ ተከታዮች በገና የዛሬ ስድስት ዓመት አካባቢ 385 ሚሊዮን ደርሰዋል። 385 ሚሊዮን ምንድን እናደርጋለን ነው የሚሉት ሰባት ትልልቅ ተራራዎችን እንወስዳለን። የትምህርት ተራራ፣ የፖለቲካ ተራራ፣ የጤና ተራራ፣ የሚሊተሪ ተራራ የሰባት አሉ። እነዚህም በሙሉ አጠቃለን ይዘን ዓለምን በሙሉ አዲስ ብሪድ አዲስ ብሪድ ሲባል ሰምታችኋል። አዲስ ተፈጥሮ ያላቸው ሰዎች እንዲኖራቸው እናደርጋለን። ከኛ ጋራ የማይሆንና የማይታዘዝ በዓለም ላይ ሊኖር አይችልም የሚል እንቅስቃሴ ነው። ፌዝ ሙቭመንት የሚባል ነው። ቸርቾች ውስጥ ሁሉ እነዚህ ጮክ ብሎ የሚናገሩ ሰዎች በአንድም በሌላ መንገድ የዛ ተከታዮች ናቸው። ሰው አይገባውም፣ አቅም የእግዚአብሔር ቃል ትኩረት ስለማይደረግ፣ ስለዚህ አሁን ዮሐንስ መጥቶ መጥቶ መጥቶ ምንድን ያለው ቁጥር 18 ላይ የመጨረሻው ሰዓት ነው። የክርስቶስ ተቃዋሚ እንደሚመጣ እንደሰማችሁ አሁንም እንኳ ብዙ የክርስቶስ ተቃዋሚዎች አሉ። ብዙ ናቸው ያሉት የክርስቶስ ተቃዋሚዎች ብዙ ናቸው። እነዚህ 380 ሚሊየን ያልኳችሁ መካከል ዋና ዋናዎቹ ቀንደኛ አገልጋዮች ነን የሚሉት የክርስቶስ ተቃዋሚ መንፈስ የሚሰራባቸው ናቸው። ይህንን በተመለከተ ሁለተኛ ጴጥሮስም ላይ ሐዋርያው ጴጥሮስ ከዮሐንስ ጋራ አብሮ ደቀ መዝሙር የነበረ የጌታ ኢየሱስ ክርስቶስ ደቀ መዝሙር ሁለተኛ ጴጥሮስ ምዕራፍ ሶስት ላይ ያለውን ነገር ላንብብላችሁ። ከሶስት እስከ አስር ላይ ነው ያለው ይሄ ሁለተኛ ጴጥሮስ ምዕራፍ ሶስት የጌታ ኢየሱስ ክርስቶስ መምጣትን የመጨረሻውን ሰዓት በተመለከተ የሚናገር ነው። ተመልከቱ ሁለተኛ ጴጥሮስ 3 3 ይህንን አስቀድማችሁ ወቁ። በመጨረሻው ቀናት በራሳቸው ምኞት የሚሄዱ አሸዋፊዎች ይመጣሉ እና እነዚህ አሸዋፊዎች ይመጣሉ። የእሱ መምጣት ተስፋ ያለው ወዴት ነው? አባቶች ካንቀላፉበት ጊዜ ጀምሮ ነገሮች ከፍጥረት አንስቶ እንደነበሩ ይቀጥላሉ ለዚህም እነሱ ነሱ በእግዚአብሔር ቃል ሰማያት ከጥንት እንደነበሩ ምድርም በውሃ ውስጥና ከውሃ ውጪ እንደቆመች ወደው አያስተውሉም እና በዚያን ጊዜ የነበረው ዓለም በውሃ ጎርፍ ተጥለቅልቆ ጠፋ። አሁን ያሉትም ሰማያትና ምድር አመፀኛ ሰዎች ለሚጠፉበት ለፍርድ ቀን እሳት በዚያው ቃል ተጠብቀዋል እና የጌታ መምጫ ይመጣል። ነገር ግን አስቀድማችሁ ማወቅ እንዳለባችሁ ነገር ቀድሞ እነዚህ አሸዋፊዎች በክርስቶስ መንፈስ ሳይሆን በሰይጣን መንፈስ፣ በስጋ መንፈስ፣ በስሜት መንፈስ ተነተው የሚመጡ የሚመሩ ሰዎች ይመጣሉ። ጌታችን ኢየሱስ ክርስቶስ በተስፋ ቃሉ መሰረት ይሄ ምዕራፍ ሶስትን ብታነቡ ይመጣል። ግን ጌታ ከመምጣቱ በፊት እነዚህ አሸዋፊዎችና እኛ ክርስቶሶች ነን የሚሉ ይመጣሉ። ይሄ ይሄ ትልቅ ማሳሰቢያና ማስጠንቀቂያ ነው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ የሚመጣው መቼ እንደሆነ አናቅም፣ ይሄ የመጨረሻው ቀን ሰዓት የሚባለው ነገር ዝም ብሎ ነው ብለው ሊናገሩ ይችላሉ። ግን የመጨረሻው ሰዓት ላይ እንዳለን እኛ ማወቅ አለብን። እነዚህ የክርስቶስ ተቃዋሚዎች አሉ ይገለጣሉ። አሁንም አሉ። እየተገለጡ ነው። በየቤተ ክርስቲያኑ በየ አገልግሎት ቦታው በተለያየ መንገድ እየሰሩ ነው ያሉት እና ቁጥር 18 ላይ ስትመጡ የመጨረሻው ሰዓት ነው፣ አሁንም እንኳ ብዙ የክርስቶስ ተቃዋሚዎች አሉ። ስለዚህ አሁንም እንኳ ብዙ የክርስቶስ ተቃዋሚዎች መኖራቸው ምንድን ነው የሚያሳየው በዚህም የመጨረሻው ሰዓት እንደሆነ እናውቃለን። ብዙ እኛ እግዚአብሔር ነን እኛ ኢየሱስ ነን እኛ ክርስቶስ ነን እያሉ በድፍረት የሚሰብኩ የሚናገሩ በድፍረት ጌታ ያልሰጣቸውን የሚተነቢዩ ሰዎች መኖራቸው ምንድን ነው ለእኛ የሚያሳየው ያለነው በክርስቶስ በመጨረሻው ሰዓት ላይ መሆናችንን ነው። ዮሐንስ የተናገረው እነሱ መገለጣቸው የመጨረሻው ሰዓት እንደሆነ ማወቂያችን መንገድ ነው። ስለዚህ ልባችን ማወቅ ያለበት የመጨረሻው ሰዓት ላይ እንዳለን እንደሆነ እንድታስተውሉ ጌታ ይፈልጋል። የክርስቶስ ተቃዋሚ ተከታዮች አሉት ወይ? አሁን ቁጥር 19 ላይ ስትመጡ በጣም የሚገርም ነገር ታያላችሁ። ቁጥር 19 ላይ በሁለት ተውላጠ ስሞች ነው ዮሐንስ በመንፈስ ቅዱስ እየተናገረ ያለው። ተውላጠ ስሞቹን ልንገራችሁ። እነሱና እኛ የሚል ተውላጠ ስም ነው። እነሱም ከኛ ዘንድ ወጡ፣ ነገር ግን ከኛ ዘንድ አልነበሩ። እነሱ ከኛ ዘንድ ሆነው የነበሩ ቢሆን ኖሮ ያለምንም ጥርጥር ከኛ ጋር ይቀጥሉ ነበር። እነሱ ግን ወጡ። ያም እነሱ ሁሉም ከኛ ዘንድ እንዳልነበሩ እንዲገለጽ ነው። ይህ ቁጥር 19 የቁጥር 18ን አጠቃላይ የተከታዮችን ምንነት የሚያሳይ ነው። አሁን እኔ እነዚህ እነሱ እና እኛ በሚለው መካከል ያለው ልዩነት ግልጽ ነው። እነሱ የሐሰተኛው ክርስቶስ፣ የክርስቶስ ተቃዋሚ እና የክርስቶስ ተቃዋሚ ተከታዮች ናቸው። አብረውን ነበሩ ነው የሚለው ዮሐንስ። አብረውን ጌታን ተከትለናል ብለው ነበር። አብረውን ዘምረው ነበር አብረውን አገልግለን ነበር። አብረውን አገልግለው ነበር ግን በሆነ ወቅት ምን ሆኑ? ከኛ ወጡ። አሁን ዮሐንስ የሚል ይህን ነው ከኛ ጋር ነበሩ እና አሉ። የሚቀጥለው ሳምንት የሚቀጥለው ሳምንት ይመጣሉ ይመጣሉ ስንል በዛው በዛው በዛው በዛው ቅልጥ ብለው ሌላ ፕሮግራም ጀመሩ። እነሱ ከኛ ዘንድ ምን አደረጉ? ወጡ። በሆነ ወቅት ወጡ፣ ሌላ ፕሮግራም ጀመሩ። እና እነዚህ የራሳ እነዚህ ሁሉም እነዚህ እነሱ እነሱ የተባሉት የዚህ የአንድ እንቅስቃሴ በአንድ መሪ በኩል የሚደረግ እንቅስቃሴ ተከታዮች ናቸው። ድሮ ከኛ ጋር በነበሩ ጊዜ ውጫቸው እኛን ይመስል ነበር። ውስጣቸው ግን እንደኛ አልነበረ። እኛ እውነት እውነት ብለን ስንናገር እነሱ ውሸት ውሸት ይናገሩ ነበር። እኛ የእግዚአብሔር ቃል እንዲህ ነው የሚለው ብለን ስንናገር እነሱ አይ እንደዚህ እኮ ነው መተርጎም ያለበት ይሉን ነበር። ከልባቸው ለጌታ ቃል ያልታዘዙ የተሰጣቸውን ትምህርት ከልባቸው ያልሰሙ እራሳቸው ከሆነው ከክርስቶስ ጋር ያልታረቁ ያልተጣበቁ ነበሩ። ግን አብረውን ነበሩ። አብረውን ነበሩ። አሁን በደንብ ተመልከቱ። አብረውን የነበሩ ናቸው የወጡት። እና አሁን ስናያቸው አብረውን የነበሩት ምን ሆኗል? የክርስቶስ ተቃዋሚ ሆነው አግኝተናቸዋል። እና በጣም አስፈሪ ነው። ምክንያቱን ሲናገር እዚህ ላይ ምክንያቱ እነሱ ከኛ ዘንድ ሆነው የነበሩ ቢሆን ኖሮ ተመልከቱ፣ መጀመሪያውን ውስጣቸውም ውጫቸውም ከኛ ጋር የነበረ ቢሆን ኖሮ ያለምንም ጥርጥር ከኛ ጋር ይቀጥሉ ነበር፣ አብረውን ይሆኑ ነበር። እና የወጡበት ምክንያት ውጫዊ አይደለም፣ ውስጣዊ ጉዳይ ነው። ከእኛ ዘንድ የሆኑ ሆነው የነበሩ ቢሆን ኖሮ ከእኛ ጋር ይቀጥሉ ነበር። የወጡበት ምክንያት እነሱ ግን ወጡ፣ ያም እነሱ ሁሉም ከእኛ ዘንድ እንዳልነበሩ እንዲገለጥ ነው። ይሄ ለቤተ ክርስቲያን በጣም ትልቅ ትምህርት ነው። እኔ ደብረ ብርሃን ሜጄንን በደንብ እነግራቸዋለሁ ብዬ እያሰብኩ ነው። ከእኛ ጋር ሆነው ቢቀጥሉ ኖሮ ከኛ ጋር እንደሆኑ ይታወቅ ነበር፣ ግን ከኛ ጋር ስላልነበሩ፣ ውስጣቸው ድሮም ከኛ ጋር ስላልነበረ ወጡ እና ይሄ ለእኛ ትልቅ ረፍትና ፎይታ ነው የሚል አይነት መንፈስ ያለበት ይመስለኛል። ምክንያቱም ማንነታቸው ምን አደረግን አወቅን። ተመልከቱ ቁጥር 19 የሚለውን ያም እነሱ ሁሉም ከኛ ዘንድ እንዳልነበሩ እንዲገለጥ ነው። የወጡበት ምክንያት ከእኛ ዘንድ እንዳልነበሩ እንዲገለጥ ነው። ቤተ ክርስቲያን እና እውነተኛ አማኞች ይሄ ትልቅ እፎይታ የሰጣቸው ይመስለኛል። ሰዎች በመጥፋታቸው እፎ አይለንም አንልም። ሰዎች በመሄዳቸው ደስተኞች አንሆንም፣ ግን የሄዱበት ምክንያት የጀርባ ምክንያቱን ስናውቅ እፎይ እንላለን። ምክንያቱም እዚህ ቢሆኑ ኖሮ እኛንም ሁሉ ምን ያደርጉ ነበር ይበጠብጡ ያናውጡ ነበር። ስለዚህ ከኛ አለመሆናቸው እንዲገለጥ ወጡ እና አዎ ይሄ ነው እውነቱ። ቤተ ክርስቲያን እኔ እዚህ ጋ ማን እውነተኛ አማኝ ማ ደግሞ የማያምን መሆናቸውን ለማወቅ አንዳንድ ጊዜ ይከብዳታል። እውነት ነው፣ ግን በጣም ግልጽ የሆነው ነገር ከኛ ያልሆኑት ወጥተው ይሄዳሉ። ስለዚህ ያኔ ቤተ ክርስቲያን ምን ታደርጋለች? ታውቃለች ከኛ አልነበሩም። ከኛ አልነበሩም ከኛ አለመሆናቸው እንዲታወቅ እነሱ ወጡ፣ እኛ ቀረን። ይህ የመጨረሻው ሰዓት ደንበኛ ምልክት ነው። በደንብ በደንብ የመጨረሻው ሰዓት ምልክት ምን እንደሆነ ቢገባን በጣም ጥሩ ነው። በመጨረሻው ቀን ወይም በመጨረሻው ሰዓት ብንለው ጥሩ ነው። ምን እናደርግ? አሁን የተወሰኑ ነጥቦችን እዚህ ጋር አስቀምጫለሁ። የክርስቶስ ተቃዋሚ ተከታዮች ብዙ ናቸው። ከኛ ወጥተው ከዓለምም ከተለያየም ቦታ ወጥተው አንድ ላይ ተጠራቅመው የሐሰት እንቅስቃሴና ትምህርት የሐሰተኛውን ክርስቶስ እየተከተሉ ናቸው። እና ብዙ ናቸው። ጥቂቶች አይደሉም። ጥቂቶች እንዳይመስሏችሁ። እንደውም በዚህ በዚህ በአዲሱ የአዲሱ ዘመን እንቅስቃሴ ይሄ ከተለየ ክርስትና ካልሆነ ለየት ያለ መጽሐፍ ቅዱስ ያልሆነ እንቅስቃሴ ውስጥ ያሉ እውነት መስሏቸው ያሉ በመጨረሻ ከፍተኛ የቤተ ክርስቲያን ስደትን የሚያስከትሉ እነሱ እንደሆኑ ይታወቃል። እውነተኛ አማኞች በእነሱ መሰደዳችን አይቀርም። የሁሉም መታወቂያ ሁለተኛ ተሰሎንቄ ምዕራፍ ሁለት ከ9 እስከ 12 ላይ ከዘጠኝ እስከ 11 ላይ ቅድም ያነበብኩላችሁ ነው። የእሱ መገለጥ አመጣጡ በሰይጣን አሰራር በሐሰተኛ ምልክቶችና ድንቆች እንደ ሰይጣን አሰራር ነው። በሰይጣን አሰራር ነው፣ ምልክቶች ተአምራቶች ሁሉ በማሳየት ነው። የውሸት ናቸው፣ ሁሉም የውሸት ናቸው። እንደዛ እንደሚገለጥ ነው። የእሱም መምጣት በሰይጣን አሰራር በኃይል ሁሉ በምልክቶች በሐሰተኛ ተአምራቶች ነው። ስለዚህ ተአምራቶች ምልክቶች ይደረጋሉ የሚባሉ ቦታዎች የሚደረጉትን ተአምራቶችና ምልክቶች እውነት መሆናቸውና አለመሆናቸውን መመርመርና ማየት ያስፈልጋል። ይህንን የሚከተሉ ከምዕራፍ ቁጥር ዘጠኝ ጀምሮ ሐዋርያው ሲናገር በዚህ በሁለተኛ ተሰሎንቄ ላይ በጣም ጥቂቶች አይደሉም። ምን አይነት ሰዎች እንደሆኑ ባህሪያቸውን ብታውቁ ጥሩ ነው ባነብላችሁ ጥሩ ነው። ምን አይነት ሰዎች እንደሆኑ ደግሜ ነው የማነበው። ግን ቁጥር ዘጠኝ ላይ በሚጠፉት፣ ቁጥር አስር በእነሱም በአመፅ ሁሉ መታለል ነው። አሁን የሚጠፉት በዚህ በሚደረገው የሀሰት ተአምር፣ የሀሰት ንግግር፣ ስልክ መጥራት የመሳሰለው ነገር በሙሉ በአመፅ እየተታለሉ ነው ምክንያቱም እነዚህ በአመጽ የሚታለሉት እንደዚህ አይነት ቦታ የሚሄዱት እንዲድኑ የእውነትን ፍቅር ስላልተቀበሉ ነው። ተመልከቱ። አንዳንድ ሰዎች ሰምቻለሁ፣ አዲስ አበባ ሄጄ፣ እነዚህ አይነት ሰዎች ጋር የሚሄዱ ሰዎች አዳራሽ ውስጥ ለመግባት ራሱ በዱላ ተደብድበው ነው የሚገቡት። በዱላ በቃ በዱላ እኛ እህታችን አለች። እህታችን በዱላ ሊደበድባት ሲመጣ ሰው ይዛ ሄዳ እንዳት ነቀኝ ነግሬሃለሁ ያለችው እና በዱላ ሁሉ እየተደበደቡ ነው የሚገቡት። እግዚአብሔር ቤት ለመግባት በዱላ መደብደብ ያስፈልጋል? ይሄ የውሸት እንቅስቃሴ ስለሆነ ነው። ውሸትን ብዙዎቹ ስለሚያምኑ ነው። እንዲድኑ የእውነትን ፍቅር ስላልተቀበሉ ነው። በዚህ ምክንያት እንደውም በዚህ ምክንያት ብሎ ቁጥር 11፣ በጣም አስፈሪ ቃል ታያላችሁ። እነሱ ሀሰትን እንዲያምኑ እግዚአብሔር የስህተትን አሰራር ይልክባቸዋል። አሁን እንዲድኑ የእውነትን ፍቅር ያልተቀበሉ ሰዎች ሀሰት እንዲያምኑ ነው ይሄ ሁሉ የስህተት አሰራር የተላከባቸው። ልክ ሮሜ አንድ ላይ የተመሳሳይ ጾታ ተጋቢዎች የተመሳሳይ ጾታ ጋብቻ ነው የሚፈጽሙ የዛ አይነት እንቅስቃሴ ውስጥ ያሉ ሰዎች እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው እንደሚለው ሮሜ ምዕራፍ አንድ ላይ እዚህም የእውነትን ፍቅር ስላልተቀበሉ፣ የእግዚአብሔርን ቃል ስለጠሉ፣ እንደ እግዚአብሔር ቃል ለመኖር ስላልፈለጉ፣ የእግዚአብሔር ቃል ስብከትና ትምህርት ለእነሱ ስላልጣማቸው፣ በመንፈስ ቅዱስ መቀበልና አለመቀበል ሁሉ ያላክኩታል። ውሸተኞች ስለሆኑ እነሱ ሐሰትን እንዲያምኑ እግዚአብሔር የስህተትን አሰራር ይልክባቸዋል። ያም እውነትን ያላመኑት ነገር ግን በአመፅ የተደሰቱት እነሱ ሁሉም እንዲፈረድባቸው ነው ብሎ ይናገራል። ይሄ ነው ሎጂኩ፣ ከዚህ ከላይ ጀምሮ የመጣው። ከዚህ የተነሳ እግዚአብሔር እነዚህን ሰዎች ይፈርድባቸዋል። ከክርስቶስ ተቃዋሚ ጋር ይተባበራሉ፣ እሱንም ይከተላሉ። መጨረሻቸው ፍርድ ነው። ከኛ ስለወጡ እናንተና እኔ ምን እናደርግ አሁን እነሱ ብሎ እኛ እኛ እኛ እያለ ተናግሯል። እኛስ እኛ በእውነቱ ንቁ እንደ እግዚአብሔር ቃል እንስማ። እዚህ አንደኛ ተሰሎንቄ ምዕራፍ ሁለት ከቁጥር 13 ጀምሮ እንደዚህ ይላል። በጌታ የተወደዳችሁ ወንድሞች ሆይ እኛ ግን እኛ ግን ስለ እናንተ እግዚአብሔርን ሁልጊዜ ማመስገን ይገባናል። እናንተ እውነተኛ አማኞች፣ ምክንያቱም እግዚአብሔር ከመጀመሪያው በመንፈስ መቀደስ ለመዳንና እውነቱን ለማመን መርጧችኋልና። ታያላችሁ፣ እናንተ ከመጀመሪያው እግዚአብሔር እናንተን መርጧችኋል። በመንፈስ መቀደስ በሆይ ሆይታ ሳይሆን ለመዳን እውነቱን ለማመን እግዚአብሔር መርጧችኋል። እንድትድኑ እውነቱን ለማመን መርጧችኋል። ቁጥር 14 እሱ የጌታችንን የኢየሱስ ክርስቶስን ክብር ለማግኘት እናንተን በወንጌላችን ጠራችሁ። እናንተ የጌታችንን የኢየሱስ ክርስቶስን ክብር እንድታገኙ ነው እግዚአብሔር የሚፈልገው ከክርስቶስ ጋር ለዘላለም እንድትከብሩ ነው የሚፈልገው። ስለዚህ በወንጌል ጠርቷቸዋል። ስለዚህ ወንድሞች ሆይ ጸንታችሁ ቁሙ። በቃል ወይም በእኛ መልእክት የተማራችሁትን ልማድ ያዙ። የእግዚአብሔርን ቃል ይዛችሁ ቁሙ። አሁንም ራሱ ጌታችን ኢየሱስ ክርስቶስ፣ እግዚአብሔርም እንዲሁም አባታችን እኛን የወደደን ዘላለማዊ መጽናናትንና መልካምን ተስፋ በጸጋው የሰጠን ልባችሁን ያጽና ነው በመልካም ቃልና በስራ ሁሉ ያጽናችሁ ብሎ ይናገራል። እናንተ እንደዚህ ናቸው። እነሱ የሐሰተኛውን ክርስቶስ እየተከተሉ ናቸው። በጣም ብዙ ናቸው። እኛ በጣም ጥቂቶች ነን። እኛ ግን በእግዚአብሔር እውነት ጸንተን እንቁም፣ ጸንተን እንቁም። እግዚአብሔር ደግሞ ራሱ ያጸናናል። ሁለተኛ ጴጥሮስ ላይ ያለውን የመጨረሻ ቃል አንብቤ ወደ ማጠቃለያ እመጣለሁ ሁለተኛ ጴጥሮስ ላይ ሐዋርያው ቅዱስ ጴጥሮስ ይህንኑ በተመለከተ ሲናገር ቁጥር 14 ላይ ምዕራፍ 3 ቁጥር 14 ላይ ስለዚህ ተወዳጆች ሆይ፣ እንደዚህ ያሉ ነገሮችን እየጠበቃችሁ በሱ በሰላም እንድትገኙ ትጉዎች፣ እንከን የለሽና ያለ ነቀፋ ሁኑ። ቁጥር 13 ጀምሮ ነው። ይሁን እንጂ በሱ የተስፋ ቃል መሰረት በዚያ ጽድቅ የሚኖርባቸውን አዲስ ሰማያትንና አዲስ ምድርን እኛ እንጠብቃለን። የመጨረሻው ሰዓት ነው። ይሄ የምናየው ምድርና ሰማይ በትልቅ ትኩሳት ተቃጥሎ ይጠፋል ይላል ጴጥሮስ። የመጨረሻው ሰዓት ላይ ተመልከቱ፣ ከቁጥር አስር ጀምሮ የጌታ ቀን ግን እንደ ሌባ በሌሊት ይመጣል። በዚያም ሰማያት በታላቅ ድምፅ ያልፋሉ፣ ነገሮችም በታላቅ ትኩሳት ይቀልጣሉ ይሄ ነገሮች ተብሎ የተተረጎመው ኤለመንትስ ነው የሚለው በግሪኩና በእንግሊዝኛው። ማንኛውም ኤለመንት በታላቅ ትኩሳት ይቀልጣል፣ ምድር ደግሞ በውስጡ ያሉትም ስራዎች ይቃጠላሉ። ስለዚህ እነዚህ ነገሮች ሁሉ የሚጠፉ ከሆነ በመጨረሻው ሰዓት እናንተ በቅድስና ባህሪና በመንፈሳዊነት የእግዚአብሔርን ቀን መምጣት እየተጠባበቃችሁ፣ እያፋጠናችሁ ምን አይነት ሰዎች ልትሆኑ ይገባችኋል? ጥያቄ በዚያም ሰማያት በእሳት ተቃጥለው ይጠፋሉ፣ ፍጥረታትም በታላቅ ትኩሳት ይቀልጣሉ። ይሁን እንጂ አዲስ ሰማይና አዲስ ምድር እኛ እንጠብቃለን። እዛ ነው እኛ የምንገባው፣ ከሚቃጠሉት ጋር አንቃጠለው። ስለዚህ በሱ በሰላም እንድትገኙ ትጎች እንከኔለሽ ና ያለ ነቀፋ ሁኑ ብሎ ይደመድማል። እኛ ምን እናድርግ? ትጎች እንከኔለሽ ያለ ነቀፋ እንደ እግዚአብሔር ቃል የምንወጣ የምንገባ ከነፈሰው ጋር የማንነፍስ የእግዚአብሔር ቃል ምንድን ነው የሚለው፣ ይሄንና ያንን በተመለከተ ብለን የምንመረምር በእውነት ላይ የቆምንና የጸናን እንድንሆን እግዚአብሔር አምላካችን ይፈልጋል። ወገኖች፣ የመጨረሻው ሰዓት ነው። ሐዋርያው ዮሐንስ ምንድን ነው ያለው? የመጨረሻው ሰዓት ነው። ልጆች ሆይ፣ የመጨረሻው ሰዓት ነው። የመጨረሻው ሰዓት ነገሮች ሁሉ የሚያበቁበት ሰዓት ነው። የመጨረሻው ሰዓት ሐሰተኛው ክርስቶስ ተገልጦ ቀጥሎ ጌታችን ኢየሱስ ክርስቶስ መጥቶ ዓለም በሙሉ በፍርድ ውስጥ የምትወድቅበት፣ የዳኑት ወደ መንግሥተ ሰማይ፣ ያልዳኑት ወደ ሲኦል የሚሄዱበት ሰዓት ነው። የመጨረሻው ሰዓት ትልቅ ልዩነት የሚደረግበት ሰዓት ነው በአማኞችና በማያምኑ መካከል፣ ከእኛ ጋር በነበሩና ከኛ ወጥተው በሄዱና በእኛ መካከል የሚደረግ ትልቅ ልዩነት ነው። እና ይህንን ልዩነት በማወቅ እንደ እግዚአብሔር ቃል በእግዚአብሔር መንፈስና እውነት እየተመራን ልንኖር ይገባናል ክብር ሁሉ ለእግዚአብሔር ይሁን የዮሐንስ መልእክት መቼም ብዙ ነገሮች አሉት የሚቀጥለው ሳምንት ደግሞ ሌላውን እንቀጥላለን አሁን ቁጥር 11ን ከናንሲ ጋር እንዘምራለን ቁጥር 11